ጋቢና ቪኦኤ። ጋቢና ቪኦኤ ሰላም፣ ሰላም! እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችው። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። መስታወት አራጋውም እዚህ ጋቢና አብራኛለች። ሰላም እንደምናመሻችሁ። በዛሬ የጋቢና ጉዞ የምናቀርባቸውን ዘገባዎች እናስተዋውቃችሁ። በጎንደርና ደብረ ማርቆስ ከተሞች የተካሄዱ የስራ ማቆም ሁኔታዎች፣ በጎንደር የተወሰኑ አገልግሎት ሰጪዎች ሲከፍቱ፣ በደብረ ማርቆስ ደግሞ አድማው መቆሙን ነዋሪዎች ገልጸዋል። ዛሬም ዝግ ነው ማለት ለአራተኛ ቀን ማለት ነው። ሮብንም ጨምሮ ለአራተኛ ቀን ዛሬ ዝግ ነው። ምናልባት ነገ ይጀምራል የሚል ግምት አለ። የደብረ ማርቆስ ማህበረሰብ ው አርብ ዕለት ከሰዓት ዘጋ። ቅዳሜ ዕለት ው እንደምታውቁት ታላቅ የሆነ ሰላማዊ ሰልፍ ነበረ፣ የሰው ህይወት የጠፋበት ነው። እስካሁን ቀጠለ። ከኛም ሱቅ ከፍተኛ ከዝቅተኛ እስከ ከፍተኛ የንግድ ቤቶች፣ ሆቴሎች፣ ከፍተኛ ሱፐርማርኬቶች ሁሉም ተዘግተው ትናንትናም ቀጥሎ ከመንግስት ባለስልጣን ጋር ከደብረ ማርቆስ ከንቲባ ጋር ባደረጉት ስምምነት መሰረት ዛሬ ረቡዕ የተወሰኑ ሱቆች ተከፍተዋል ይሄ ውጥረት ሊፈታ የሚችለው መንግስት በመነጋገር ሲያምን የተቃዋሚ ፖለቲካ ፓርቲዎችን ማነጋገር ሲችል ስቢት ማህበራትን ማነጋገር የሚችል ከሆነ ነዋሪዎቹ አሁንም ውጥረት መኖሩን ገልጸዋል ዝርዝሩን ይዘናል ህዝባዊ ዲሞክራሲያዊ ስርዓት ከሁሉም ፖለቲካዊ ሀይሎችና ሲቪክ ማህበራት የተውጣጣ ስርዓት መፈጠር አለበት። እኔ አልስማማም። ኢህአዴግ ከስልጣን መወገድ ከስልጣን አለመወገድ አይደለም ችግሩ የሚፈታው። የሆነ መንግስት አንድ ዲሞክራቲክ ሊሆን ይችላል። ያ መንግስት ሊቀየር እንኳን ከሆነ በምን መልክ ነው የሚቀየረው? ፕሮሰሱ ሄልዚ ካልሆነ ያው ነው እኮ የሚሆነው። በኢትዮጵያ የተካሄዱ የተቃውሞ ሰልፎችን ተከትሎ በመንግስት በመወሰድ ላይ ያሉ እርምጃዎች እንዳሳሰባቸው የገለጹ የተለያዩ ወገኖች የሰጡትን አስተያየት ነው። ከላይ የሰማናቸው የቀድሞ የህወሀት የትግል አካል የነበሩት ዶክተር አረጋዊ በርሄ ናቸው። የሌሎች በርካቶችንም አስተያየቶች ይዘናል። የበርካቶች አስተያየቶችን እንዲሁ እንደያያዝን በሌላኛው ዘገባችን ደግሞ በዩናይትድ ስቴትስ የመሪነት ስልጠና ያገኙ ወጣቶችን በተከታታይ ስናቀርብ ቆይተናል። ግሩም ሀሳቦቻቸውን ለእናንተ እናደርሳለን። በፍጹም ዛፍ እንዳትቆርጡ ብለን አንሰብክም። የምናደርገው ምንድን ነው፣ የተሻለ ገቢ ለማግኘት ዛፍን መቁረጥ እንዲችሉ መፍቀድ፣ ነገር ግን አንድ ዛፍ ከመቁረጣቸው በፊት ሌሎች ሶስት ዛፎች መትከላቸውን ማረጋገጥ ነው። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። ጤና ስጥልን። ዜናውን ይዤላቸው የምቀርበው መስታወት ነኝ። አዲሱ የደቡብ ሱዳን ምክትል ፕሬዚዳንት ታባንዴንግ ጌይ በሀገሪቱ ሰላምና ጸጥታ አለ፣ ሀገሪቱ ለውጥ በማድረግ ተግባር ቀጥላለች ሲሉ ተናግረዋል። ባለፈው ወር በሀገሪቱ መዲና አገርሽቶ በነበረው ግጭት ምክንያት ሶስት መቶ የሚሆኑ ሰዎች አል ህይወታቸው አልፏል። ደንግ ለጋዜጠኞች ይህን ያሉት ዛሬ ከፕሬዝዳንት ኡሁሩ ኬንያታ ጋር ለመነጋገር ናይሮቢ በሄዱበት ወቅት ነው። በዜና መጽሔታችን ተጨማሪ ዘገባ ይኖረናል። ዛምቢያ ውስጥ በአሁኑ ጊዜ የሚያሳስብ ሁኔታ ተፈጥሯል። የደቡባዊ አፍሪካዊቱ ሀገር በሰላማዊና ዲሞክራሲያዊ ታሪኳ ስትኮራ ቆይታለች። የሀገሪቱ ፕሬዚዳንት በትንሽ የድምጽ ብልጫ እንደገና ከተመረጡ በኋላ ተቃዋሚውን ወገን ድምጹ ተጭበርብረዋል በማለት የምርጫው ውጤት በፍርድ ቤት እንደሚከራከርበት ገልጿል። እንደገና የተመረጡት ፕሬዚዳንት ኤድጋር ሉንግ የህገ መንግስቱ ፍርድ ቤት ጉዳዩን እንደሚያዩ እንደሚያይ እስከሚያይበት ጊዜ ድረስ ቃለ መሀላ መፈጸሙን እንደሚያቆዩ ተናግረዋል። ፍርድ ቤቱ በሁለት ሳምንታት ውስጥ ፍርዱን መስጠት ይኖርበታል። ፖሊሶች ትላንት በተናገሩት መሰረት በሀገሪቱ ዙሪያ የገዢው ፓርቲ ደጋፊዎች ንብረቶችን ለማውደም የሞከሩ መቶ ሀምሳ የሚሆኑ ሰዎች ታስረዋል። በመጨረሻም የሩሲያ ተዋጊ አውሮፕላኖች ለሁለተኛ ቀን ከኢራን እየተነሱ ሶሪያ ውስጥ የአየር ድብደባ ማካሄዱን ቀጥለዋል። የሩሲያ መከላከያ ሚኒስቴር እንደሚለው ተዋጊ አውሮፕላኖቹ ኢራን ከሚገኘው ሐመዲን የአየር ኃይል ሰፈር እየተነሱ የሚደበድቡት እስላዊ መንግስት ነኝ የሚለው ኃይልን ነው። ትላንት የተጀመረው የአየር ድብደባ ዙር ያተኮረው እስላማዊ መንግስት ነኝ በሚለውና ጃብሀት ፋታህ አልሻም በተባለው ቡድን ላይ ነበር። የኢራን ምክር ቤት አፈ ጉባኤ አሊ ላሪጃኒ ኢራብ ለሩሲያ ቋሚ አየር ሰፈር አልሰጠችም ብለዋል። ለዛሬ የያዝነው ዜናዎች እነዚህ ነበሩ። ወደ ጋቢና ቪኦኤ ልመልሳቸው። አድማጮች፣ አሁን የአምስት ሺህ ሜትር ሩጫ እየተካሄደ ነው። እንግሊዛዊ ሞፋራ ያሸንፋል ተብሎ ሲጠበቅ የነበረው ነው። ኢትዮጵያዊ ወርቅ እንዳገኘ ነው። በቴሌቪዥን እየተከታተል ነው ነው የምንገኘው አሁን በሪዮ በመካሄድ ላይ ያለው የኦሊምፒክ ውድድር ነው እየተመለከትን ያለው። ማን እንዳሸነፈ እስኪ ከጥቂት ጠብቁንና እናሳውቃቸዋለን። እንግሊዛዊ ሞፋራ ያሸንፋል ተብሎ ሲጠበቅ የነበረው ነው እንደሚታወቀው አስር ሺ ሜትሩን እንግሊዛዊ ሞፋራ ወድቆ ተነስቶ ያሸነፈበት ሩጫ ነበረ። ዛሬም በርካታ መገፋፋቶች የነበሩበት ውድድር ነው እየተካሄደ የነበረው። እንግዲህ አምስት ሺ ሜትር የፍጻሜ ውድድርን እየተመለከትን ለእናንተ ውጤቱን አዎ አሁን እየተመለከትን ያለነው መስታወት ይታይሻል አይደለም? አዎ ይታየኛል። እንግዲህ ሩጫው ወርቅ በአምስት ሺህ እንኳን ደስ ያለን እንላለን። እንኳን ደስ ያለን። እንግዲህ ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር በኢትዮጵያ አስከፊ ፖለቲካዊና ኢኮኖሚያዊ ቀውስ መከሰቱን በመጥቀስ ከቀውሱ ለመውጣት ኢህአዴግ ከስልጣን ወርዶ የሽግግር መንግስት ይቋቋም እያሉ የሚጠይቁ ሰዎች እየተሰሙ ነው። እንግዲህ በኢትዮጵያ የተካሄዱ የተቃውሞ ሰልፎችን ተከትሎ በመንግስት በመወሰድ ላይ ያሉ እርምጃዎች እንዳሳሰቧቸው የገለጹ የተለያዩ ወገኖች ወደፊት ያስኬዳል የሚሏቸውን ሀሳቦች በድረገጾችና በተለያዩ መድረኮች እያቀረቡ ነው። አጠቃላይ ፖለቲካ ሁኔታው ውጥረት የነገሰበትና የሀገሪቱን የወደፊት ህልውና ከጥያቄ ውስጥ ያስገባ ድባብ መፍጠሩ ያሰጋናል ሲሉ የተሻሉ ያሏቸውን መንገዶች ያቀረቡ የተለያዩ አካላት የሰጧቸውን አስተያየቶች እናሰማለን። ጽዮን ግርማ በዚህ ዙሪያ ላይ የሚያጠነጥን ሀሳብ ያላቸውን አራት ሰዎች አነጋግራ የሚከተለውን ዘገባ ታቀርባለች። በቀድሞ የህወሀት ታጋይ ዶክተር አረጋዊ በርሄ ከጄኔቭ፣ የጋራ እንቅስቃሴ ለአዲስቷ ኢትዮጵያ መሪ አቶ ባንግሜቶ ከዋሽንግተን ዲሲ የቀድሞ የፓርላማ አባል አቶ ግርማ ሰይፉ ከአዲስ አበባ እንደዚሁም በትግርኛ ቋንቋ በሚታተመው ውራይና መጽሔት አዘጋጅ አቶ ጌታቸው አረጋዊ ከአዲስ አበባ ናቸው። በኢትዮጵያ መንግስት ላይ ከተለያዩ ቦታዎች ወቀሳና ተቃውሞ እየቀረበበት ነው። በቅርብ ጊዜ በአዲስ አበባ፣ በኦሮሚያና በአማራ ክልል በተደረጉ የተቃውሞ ሰልፎች ላይ የፖለቲካ ስርዓት ይቀየር፣ ፍትህና ህግ ይከበር የሚሉ ተቃውሞዎች ተሰምተዋል። በሌላ በኩል የመንግስቱን ስልጣን ከተቆጣጠረው ገዢው ፓርቲ አባል የሆነው ህወሓት የቀድሞ አባላትና የትግል አጋሮች መፍትሄ ያሉትን ሀሳብ በጽሁፎቻቸው መጠቆም ጀምረዋል። መፍትሄው ኢህአዴግን ከስልጣን ማውረድና የሽግግር መንግስት ማቋቋም ነው የሚሉም አሉ። ህወሓት ስልጣን ላይ ከመውጣቱ በፊት ገና በትጥቅ ትግል ጊዜ ድርጅቱን እንደለቀቁ የሚናገሩት ዶክተር አረጋይ በርሄ ሰሞኑን ከሌሎች አስራ አምስት ሰዎች ጋር በመሆን መግለጫ አውጥተው ነበር። መግለጫው በማን እንደወጣ ጠይቂያቸው ነበር። መግለጫ የወጣው በትግራይ ተወላጆች የሆኑ የተለያዩ ሲቪክ ማህበራት፣ ፖለቲካ ድርጅቶች ውስጥ የሚካፈሉ ሊሬፕሬዘንት ሊያደረጉም የሚችሉ ወይም ሊወክሉ የሚችሉ ሰዎች ስም ነው። የመግለጫው ሀሳብም በጣም አጭር እንደሆነ ዶክተር አረጋዊ ይናገራሉ። ለሀያ አምስት ዓመታት የጨቆነን ስርዓት መወገድ አለበት ነው አንዱ። መወገድ ብቻ ደግሞ ብሎ አያቆምም በምትኩ ህዝብን መሰረት ያደረገ የህዝብን አመኔታ ያገኘ ስርዓት ህዝባዊ ዲሞክራሲያዊ ስርዓት ከሁሉም ፖለቲካዊ ኃይሎች እና ሲቪክ ማህበራት የተውጣጣ ስርዓት መፈጠር አለበት። ይሄ የበሰበሰ ራሳቸውን በስብሰናል ብለዋል። የበሰበሰ ስርዓት ማስወገድና በምትኩ ህዝባዊ ዲሞክራሲያዊ ስርዓት በኢትዮጵያ መመስረት ነው። ወራይና ወይም ጉዳያችን የተሰኘ የትግረኛ መጽሄት አዘጋጅ አቶ ጌታቸው አረጋይ ኢትዮጵያ ከምንጊዜውም በላይ በኢኮኖሚዋ እያደገች እንደሆነ ከገለጸ በኋላ በዲሞክራሲና በመልካም አስተዳደር በኩል ብዙ ጥያቄዎች የሚነሱባት ሀገር እየሆነች እንደመጣች ይገልጻል። እነ ዶክተር አረጋይ በርሄ ያነሱትን ሀሳብ ግን አይቀበልም። ችግሩ እንዲፈታ ኢህአዴግ ከስልጣን መወገድ አለበት የሚለው እኔ አልስማማም። ኢህአዴግ ከስልጣን መወገድ፣ ከስልጣን አለመወገድ አይደለም ችግሩ የሚፈታው የሆነ መንግስት አንድ ዲሞክራቲክ ሊሆን ይችላል። ያ መንግስት ሊቀየር እንኳን ከሆነ በምን መልክ ነው የሚቀየረው? ፕሮሰሱ ሄዚ ካልሆነ ያው ነው እኮ የሚሆነው። በምን መልክ ነው አሁን ሂደቱ ምን ይምሰል ነው መነጋገር ያለብን እንጂ ኢህአዴግ ይውረድ ኢህአዴግ ይውረድ አለት ሂደቱ እንዴት ፌር ይሁን እንዴት ፕሮሰሱ ወደ ምርጫ እስክንሄድ በሚካሄድበት ጊዜ ይካሄዳል ምርጫው። ከዛ በፊት ምርጫውን ለማካሄድ የሽግግር መንግስት ለማድረግ ምናምን እንደዛ ወደዛ የሚያስካሄድ ነገርም የለም። ዜጎች ጥያቄ ስላነሱ መንግስት መውረድ አለበት ብሎ ብሎ ማለት ይህ ስህተት ነው። በሌላ በኩል የቀድሞ የፓርላማ አባል አቶ ግርማ ሰይፉ ሀሳብ ሲቀርብ ሀሳብ ለማቅረብ ብቻ ተብሎ ሳይሆን የሚቀርበው ሀሳብ ተግባራዊ ሊሆን ይችላል አይችልም የሚለው ጥያቄ መነሳት አለበት ይላሉ። ይህንን ሀሳብ የምታቀርቢለት አካል ይህንን ነገር ተቀብሎ ሊያደርገው የሚችልበት እድል ካለ የሚሞከር ነገር ነው ብለሽ ልታስቢ ትችላለሽ። እኔ በእኔ ግምት ግን ባለኝም ትንሽ እውቀት ይሄ ያለው እድል ዜሮ ነው ብዬ ነው የማስበው። ዜሮ እድል ያለውን ነገር እንደ አማራጭ ማቅረብ እርግብ ብሆን ኖሮ እበር ነበር እንደማለት ዬ ነው መወስቶ በቃ እርግብ አይደለውም፣ አልሆነምም፣ አልበርምም ማለት ነው። ማንኛውም አምባገነን ስርዓት ሽግግር መንግስት እናቋቁም እና አንተን ዞር ልናደርግህ ነው ምናምን ብትዩ እሺ ካለ አምባገነን አይደለም ማለት ነው። አሁን አስብ የሶሪያውን መሪ፣ ይሄው ይሄው ሁሉ እልቂት እየተፈጠረ ያለው ሽግግር መንግስት ታቋቁመን አንተ ከስልጣኑ ዞር በል ምናምን ሲባል እምቢ ብሎ በመቶሽ የሚቆጠሩ ሰዎች ህይወት እያለቀ ያለበት ሁኔታ መንግስቱ ኃይለማርያም በመጨረሻዋ ደቂቃ ላይ ኬርቴከር መንግስት የሽምግልና መንግስት ይቋቋም ስልጣን ለቅ ሲባል ጎራዴ እናንትን ይዞ መጥቶ ነው ፎክሮ የሄደው ሌሎችንም ማየት የሊቢያውን ልታይ ትችላለች ቱቦ ስር እንኳን ሆነው በቃ አላሉም እና አምባገነኖች እንደዚህ አይነት የሽግግር ስርዓትን በፈቃደኝነት የሚቀበሉበት እኔ አንድም ልምድ አላውቅም። ስለዚህ ያንም መንግስት ካስወገድሽ በኋላ ነው እንጂ የሽግግር መንግስት ይህ መንግስት እያለ የሽግግር መንግስት ማቋቋም የሚቻልበት እድል ዜሮ። ለዶክተር አረጋይ በርሄ ኢህአዴግ መቶ በመቶ የህዝብ ድጋፍ አግኝቶ መመረጡን እንደሚናገር ጠቅሼ እንዲህ ያለ የህዝብ ድጋፍ አለኝ የሚል ፓርቲን በሽግግር መንግስት ይውረድ ማለቱ ምን ያህል ያስኬዳል ስል ጠይቄያቸው ነበር። አቁ እሱ እንዳልሆነ የሚያረጋግጥልሽ አሁን ተፈጥሮ ያለው የኢትዮጵያ ሁኔታ ነው። ይሄ መንግስት መቶ በመቶ ህዝቡ ደግፎናል እና መቶ በመቶ የፓርላማ ወንበሮች ተቆጣጥረናል ሲሉ ነበሩ። አሁን የሆነ ምንድን ነው መቶ በመቶ የኢትዮጵያ ህዝብ እየተቃወማቸው ነው። ስለዚህ ያ ድጋፍ የት አለ? ያ መቶ በመቶ የሚባለው ድጋፍ የት አለ? እንኳንና መቶ በመቶ አንድ ከመቶም የሚደግፋቸው ሰው የለም። በነገራችን ላይ አንድ የቱጃሮች መደብ ተፈጥሯል። የህወሓት መሪዎች ያካተተ ቢሆንም ከሌሎች ብሔሮችና ብሔረሰቦችም ተቀላቅለውበታል። እነዚህ ደግሞ ጥቂቶች ናቸው። የተመቻቸው ባለፎቆች፣ ልጆቻቸው ውጭ የሚያስተምሩ፣ የሚያሳክሙ፣ የደላቸው፣ ያለቅጥ ገንዘብ የሚያባክኑ መደብ ነው የተፈጠረው። እና ሀቁ የኢትዮጵያ ህዝብ ከዳር እስከ ዳር ተነሳስቶ በቃችሁ በቃን እንግዲህ አንመለስም። ልቀቁ ራሳችን የመረጥነው ህዝብ ነው የምንመሰርተው፣ ስልጣን ላይ የምናወጣው እያለ ነው ያለው። የመልካም አስተዳደር ችግር እንዳለ የሚናገረው አቶ ጌታቸው አረጋይ፣ ችግሩ ግን ስልጣን ላይ ባለው የኢህአዴግ መንግስት መስተካከል የሚችል ነው ይላል። የአገሪቷን በብቃት የመምራት አቅም አለው፣ ጥርጥር የለውም። ግን እንደሚፈልገው ዜጋው አልሆነም ነው። ስለዚህ እንዴት ይስተካከል? ይሄ በዚህ መንግስት ውስጥ መስተካከል እንችላለን። ይሄ መንግስት አመራሮች አቅም ያላቸው እንዲሆኑ ከኮራፕሽን የፀዱ እንዲሆኑ ቅንነት ያላቸው እንዲሆኑ ምን ማድረግ አለብን ይሄ ደግሞ በኢንሽናላይዜሽን የዲሞክራሲ ተቋሞች እንደዚህ እንደዚህ እየፈጠርን ነው የምናስተካክለው እንጂ ኢህአደግ ከመንግስት በማውረድ አይደለም መንግስት ደግሞ መምራት አቅተኛል አላለም ዜጋውም መምራት አል አላለም ጥያቄ ነው እያነሳ ያለው እዚህ ላይ አቶ ግርማ ሰይፉ መልስ አላቸው አሁን ኢትዮጵያ ውስጥ ያለውን ነባራዊ ሁኔታ ስናየው በምንም አይነት በመዘኛ አሁን ያለውን ችግር መፍታት አቅም ያለው ስርዓት አይደለም አሁን ያለው ስርዓት ስለዚህ ይህንን ስርዓት ቀጥሎ አክሞ ምናምን አቆይቶ ለውጡ ያመጣል ብሎ ማሰብ ስህተት ነው የሚሆነው። የጋራ እንቅስቃሴ ለአዲሲቷ ኢትዮጵያ ስራ አስኪያጅ አቶ ኦባንግ ሜቶ የኢትዮጵያ ጉዳይ እጅግ አሳሳቢ በመሆኑ ለዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ የማሳሰቢያ ደብዳቤ መላካቸውንና መልስ እየተጠባበቁ መሆኑን ይናገራሉ። የአገሮች ችግር ሁላችን እንደምናቅ እናቃለን ማለት ነው። እና ለኦባማ ያሰላለፍነን ምልክት እሱ ነው። አሁን ኢትዮጵያ እንደ ሊቢያ፣ እንደ የመን፣ እንደ ሲሪያ፣ እንደ ኢራክ እንዳይሆን ኦሬዲ ምን እንደ ደቡብ ሱዳን ወደዛ ደረጃ ሳይደረስ በፊት ያለን የአሜሪካን ፖሊሲ ማስተካከል አለበት ማለት ነው። በአንድ ላይ ደግሞ እዛ ጋ የጠቀስን ምንድን ነው? ኢትዮጵያ ውስጥ ያለ መንግስት በአሜሪካ መንግስት የምትደገፍ ስለሆነ አሜሪካዎች ኃላፊነት አላቸው። ኢትዮጵያን ፕሮብለም ውስጥ እንዲገባ ችግር ውስጥ እንዲገባ ነገሮቹ ከቁጥጥር ውጪ ሳይሆን በፊት ያለን ፖሊሲ መለወጥ አለበት። ከቀናት በፊት በአዲስ አበባ፣ በኦሮሚያ፣ በአማራ ክልል የተቃውሞ ሰልፍ መደረጋቸውን በዚህም በጸጥታ ኃይሎች በተተኮሰ ጥይት ወደ አንድ መቶ ሰው መሞቱን ሀገሪቷም ውጥረት ውስጥ እንዳለች ነዋሪዎችንና ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶችን ጠቅሰን መዘገባችን ይታወሳል። እንዴም በጎንደር ደብረ ማርቆስ ከተማ የስራ ማቆም አድማዎች እየቆሙ ነው። የአገልግሎት ሰጪ ተቋማት እየተከፈቱ እንደሆነ ነዋሪዎች ገልጸዋል። በጎንደር የተወሰኑ ተቋማት ሲከፈቱ፣ በደብረ ማርቆስ ግን ስራ ተጀምሯል ሲሉ ነዋሪዎች ገልጸው አሁንም ግን ውጥረት መኖሩን አስረድተዋል። ሰለሞን አባተ እዚህ ስቱዲያችን ተገኝቷል። ስለ ሁኔታው እያስረዳን ነበረ። አሁንም እንግዲህ ስለ ሁኔታው ዝርዝሩን ይዛል። አመሰግናለሁኝ። መስታወትና ሄኖክ፣ በትክክል ነው እንዳልሽው። ወደየ አካባቢዎቹ እየደወልኩኝ በዚያ ያሉ ነዋሪዎችን ማምሻውን ሳነጋግር ነበር። ጎንደርም ላይ፣ ደብረ ማርቆስም ላይ፣ ምስራቅ አማራ ዋድላም ደውዬ አነጋግሬ ያለሁኝ በጎንደር ያለው ሁኔታ ከሰሞኑ ብዙ የተለየ እንዳልሆነ ነው የነገሩኝ እዚያ ያነጋገርኳቸው ሰው። ነገር ግን የስራ ማቆሙን በተመለከተ አልፎ አልፎ አንዳንድ መስሪያ ቤቶች ስራ መጀመራቸውን ገልጸውልኛል። እስቲ የሚሉትን እንስማ። ከሰሞኑ የተለየ ጉዳይ አይኖረውም ነገር ግን ያው ወጣቱን መነን በተለ- በትምህርት ቤት ምክር ቤት ጽህፈት ቤቶች ውስጥ እንደዚህም በማጎር ጉዳይ ላይ ነው እንጂ ሌላ የተለየ አይኖርም። ያው ማሰር ነው። ትልቁ ነገር ግን እስር ቤት መክተት ነው። ዋናው አስቸጋሪ የሆነ ምን ዛሬም እስራት እየተካሄደ ነው። ምን ጊዜም ቢሆን እየቀጠለን ያለው አሁን ዛሬ ካዘዞ ተነስተህ ማራኪ እንትን ሰላሳ አምስት ብር ነው። በጋሪ ብቻ እንኳን መኪና፣ ችግሮች አሉ። ደግሞ የመንግስት ታጣቂዎች ራሳቸው አሁን ሆን ብለው እውከት እየፈጠሩ ናቸው ያሉት በህብረተሰቡ ላይ። እንዴት አይነት እውከት? ሁለቱ ነው ወይ ሶስት ነው ስትሰበሰብ ምን አባት ስራ አለ እንታረጋለን? ለምንድነው የተሰበሰብከው ምናምን። ያሱን ውይይት ለመወያየት እንኳ አቅም የለው ሰብሰብ ብሎ መቆም ክልክል ነው። በቃ ክልክል ነው። ክልክል ነው። በቃ ለሶስት መሄድ ክልክል ነው። ለሁለት መሄድ ክልክል ነው። ምንድን ነው የሚያደርጉት? እንደዛ አይነት ሰው እንደዛ ሰብሰብ ብሎ የሚሄድ ሰው ወይም የቆመ ሰው ሲያገኙ መደብደብ፣ መምታት ወይም ማሰፍ። እስካሁን ድረስ የተደበደቡ እርስዎ የሚያውቋቸው የታሰሩ ሰዎች አሉ በዚህ ምክንያት? አሁን ይህን ብለምንቆጥረው ነገር የለውም እኮ ጠቅላላ። አሁን ይሄ ጋዜጠኛው እናንተ ራሳችሁ መጣችሁ ብትመለከቱ እኮ ትምህርት ቤት ራሱ እስር ቤት ሆኗል። ትምህርት ቤቶች እስር ቤቶች ናቸው። አሁን እስር ቤቶች ሞልተው፣ ስድስቱ ጣቢያዎች ሞልተው፣ ትምህርት ቤቶች እና የመንግስት ምክር ቤት ጽህፈት ቤት ነው ራሱ እስር ቤት ነው እና ትናንትናና ዛሬ የታሰሩ ሰዎች አሉ። ነው የሚሉኝ አሉ። እንግዲህ ዝም በየቀኑ እኮ ነው ታዛሬ ነው የታሰራለ ያውቋቸዋል። እነዛን ስንት ሰው ታስሯል ዛሬ አሁን? ምኑን ታውቀዋለህ? ይህን ብለህ እኮ አታውቀውም። ቀበሌው ሰፊ ስለሆነ ሀያ ሶስት ቀበሌ ነው ያለው። ሀያ ሶስት ቀበሌ ታገዝ ዞራል። ታሰረ ብን ታሰረ ታሰረ ነው የሚለው። አድማ ነበር ከእሁድ ጀምሮ እና እንዴት ነው የአድማ ሁኔታ ዛሬ? ዛሬ ትንሽ መስሪያ ቤቶች ክፍቱ ነዋል፣ እንቅስቃሴ አገልግሎት ሰጪዎች እየሰሩ ነው ያሉት። አደ የለቁ የለም፣ እንቅስቃሴ የለም። የመኪናዎች ተተንቀሳቀሱት ታርጋ ይነቀላል። ማን ነው የሚነቅለው ታርጋ? ያው ህብረተሰቡ እንዳይንቀሳቀስ ሰው ነው የሚነቅለው። አዎ፣ እንጂ የመንግስት ሀይሎች አይደሉም። ፖሊሶች ወይም ታጣቂዎች አይደሉም? አይደለም። ስለዚህ ዛሬም አገልግሎት አይሰጡም ማለት ነው? አልሰጡም፣ አልሰጡም እስኪል ነው። አልሰጡም። ሱቆች ወይም ደግሞ ምግብ ቤቶች ሆቴሎች፣ እንደዚህ አይነት ዝግ ነው ዛሬም? ዛሬም ዝግ ነው ማለት ለአራተኛ ቀን ማለት ነው። ሮብንም ጨምሮ ለአራተኛ ቀን ዛሬ ዝግ ነው። ምናልባት ነገ ይጀምራል የሚል ግምት አለን። እንግዲህ በጎንደር ያለው ሁኔታ ይህን እንደሚመስል ነው ያጫወቱኝ የጎንደሩ ሰው። ወደ ደብረ ማርቆስም ደወልኩኝና እዛም ሁኔታውን እንደሚመስል ጠየኳቸው። በደብረ ማርቆስ ካለፈው አርብ ጀምሮ ውጥረት እንደሆነ እንደውም ቅዳሜ የሁለት ሰው ህይወት የጠፋበት ሰላማዊ ግዙፍ ሰላማዊ ሰልፍ ተደርጎ እንደነበር አስታውሰውኛል። በስራ ማቆሙ በኩል ግን መንግስት ከአንዳንድ የንግዱ ማህበረሰብ አባላት ጋር ከተነጋገረ በኋላ የመንግስት ባለስልጣናት ስብሰባ አድርገው ነበር። ትናንትና ነው ያሉኝ ከሰው ጋር ዛሬ የተከፈቱ ተቋማት የግልም መኖራቸውን ነው የገለጹልኝ። ያሉትን እንስማ እስኪ። አዎ ደብረ ማርቆስ፣ የደብረ ማርቆስ ማህበረሰብ ያው ዓርብ ዕለት የጀመረ ያለፈው ዓርብ ዕለት የጀመረ ዓርብ ዕለት ከሰዓት የጀመረ ሰላማዊ ሰልፍ ነበረ። በቅዳሜ ሰላም አይሰልፍ ማለት ነው። እሺ ዓርብ ዕለት ከሰዓት ዘጋ። ቅዳሜ ዕለት ያው እንደምታውቁት በፌስቡክም በአንዳንድ ድረገጾችም እንዳያችሁት ታላቅ የሆነ ሰላም አይሰልፍ ነበረ። የሰይሆት የጠፋበት ነው። እስካሁን ቀጠለ። ሰኞም ሱቅ ከፍተኛ ከዝቅተኛ እስከ ከፍተኛ የንግድ ቤቶች፣ ሆቴሎች፣ ከፍተኛ ሱፐር ማርኬቶች ሁሉም ተዘግተው ትናንትናም ቀጥሎ ከመንግስት ባለስልጣን ጋራ ከደብረ ማርቆስ ከንቲባ ጋራ ባደረጉት ስምምነት መሰረት ዛሬ የተወሰነ ዛሬ ረቡዕ የተወሰነ ሱቆች ተከፍተዋል። በሌላ በኩል ደግሞ በምስራቅ አማራ በዋድላም የሚገኙ ሰው አነጋገር የነበረ በምስራቅ አማራ እስራቶች እየተካሄዱ መሆኑን ከፍተኛ የሆነ ውጥረት መኖሩን የታጠቁ ኃይሎች በአካባቢው እየተንቀሳቀሱ መሆኑን እንደውም በዋድላ የቴክኒክ ሙያ ማሰልጠኛ ውስጥ ጦር ሰፍሮ እንደሚገኝ እና ሌሎችም ዝርዝር ያሉ በአካባቢው ያለ ሁኔታውን የሚጠቁሙ መረጃዎችን ሰጥተውኛል። በዋድላ ያሉት ሰው። ከምሽቱ ሶስት ሰዓት ባለው ስርጭታችን ዘርዘር ያሉ ዘገባዎችን ይዤላችሁ መለሳለሁ። በመንግስት በኩል ያለውን ሁኔታ እንዲነግሩኝ ወደ ክልሉ የመንግስት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊው ወደ አቶ ንጉሡ ጥላሁን ደጋግሜ ደውዬ ነበረ። ለነገሩ የአማራ ክልል አስተዳደር ሰሞኑን በክልሉ ስላለው ሁኔታ መረጃዎችን በተከታታይ በመስጠት እየተባበረ ነው ያለው። እንግዲህ ዛሬም አገኛቸዋለሁ ብዬ ተስፋ አደርጋለሁኝ። ነገር ግን ሰሞኑን በሰጡን ማብራሪያ አቶ ንጉሡ ጥላሁን ያለው ሁኔታ የተፈጠረው በጸረ ሰላም ኃይሎች መሆኑን ሰው በሁኔታው መሰላቸቱን ገልጸው እንደነበረ እናስታውሳለን በትናንትናው ዘገባችን። ለማንኛውም ግን በ በክልሉ ውስጥ እስራቶች በዘፈቀደን እንደማይካሄዱ በፖለቲካ አስተሳሰብ ምክንያት እንደማይካሄዱ ገልጸዋል አቶ ንጉሡ ጥላሁን እስቲ እናስታውሳቸው ያሉትን። በፖለቲካ አቋማቸው በምንም መልኩ የጸጥታ መዋቅሩ ይሁን የመንግስት መዋቅር በልዩነት አይቶ እነሱን ህግ ጥላስር በእስራት በምናምን በሚገለጽ እንቅስቃሴ እና ተግባር ውስጥ ሊያስገባቸው አይችልም። ግን ደግሞ ዝርዝሩን መረጃ እነሱ ስለሚያውቁ እነሱ ባብራሩበት አግባብ ወደፊት የሚጣራ ይሆናል ማለት ነው። እዚህ ላይ የተባሉት ቦታዎችን ጠቅሰ ያልካቸው ላይ እስካሁን ድረስ በቂ መረጃ የለኝም። ነገር ግን በደንብ ሊወሰድ የሚገባው ክልሉን ለማተራመስ እንቅስቃሴ እንደሚደረግ በቂ መረጃ ስላለን መንግስትንና ህገ መንግስታዊ ስርዓቱን በኃይል ለማፈራረስ ለማተራመስ፣ ክልላችንን ለማተራመስ እና ህዝቦችን ለማናቆር የሚደረግ ጥረት ስላለ ይሄ ከመሆኑ በፊት ሳይቃጠል በቅጠል ነውና መንግስት የኃላፊነት ሚናውን እየተወጣ መሆኑን ነው ማረጋገጥ መፈልገው ማለት ወዳለሁ። እንግዲህ ይህንን ነው የሚመስለው፣ መስታወትና ሄኖክ፣ የዛሬው የአማራ ክልል ሁኔታ ባጭሩ ነው። እናመሰግናለን ሰለሞን። በነገራችሁ ላይ አድማጮቻችን፣ አስቀድሜ ለወሬ በመቸኮል ሀጎስ ገብረ ህይወት የአምስት ሺህ ሜትሩን አሸነፈ። መቼም ለበጎ ዜና ቸኩዬ ነው። የመጀመሪያው ዙር ውድድር ነው። አሁን ደግሞ ይሁንልን፣ እንድሪስና ደጄንም እየሮጡ ነው። የሁለተኛውን ዙር ውድድር ማጣሪያ የአምስት ሺህ ሜትር ከፊት ለፊት ናቸው ያሉት። አድማጮቻችን አሁን ቀጥለን የምናቀርብላችሁ ደግሞ ከማንዴላ ዋሽንግተን ወጣት የመሪነት መርሃ ግብር ተሳታፊ አፍሪካውያን ጋር ያደረግነው ውይይት ነው። ስሜ ሄንሪ ኮሎባ ይባላል። የመጣሁት ከኡጋንዳ ነው። የህግ ባለሙያ ነኝ። ፍላጎቴ የአየር ንብረት ለውጥን በሚመለከቱ ርዕሰ ጉዳዮች ዙሪያ ትኩረት ማድረግ ነው። በአሁኑ ወቅት በመስራት ላይ ያለሁትም በዚሁ ላይ ነው። በምስራቅ ኡጋንዳ በዛፍ ልማትና የንግድ ስራዎች ላይ ከሌሎች ወጣቶች ጋር በመንቀሳቀስ ላይ ይገኛለሁ። በተጨማሪም ወጣቶች ለደኖች የተሻለ ጥበቃ በማድረግ ከዛፍ የሚገኝ የገቢ ጥቅም ዙሪያ በቂ መረጃ እንዲያገኙ እናደርጋለን። የከባቢ አየር ጥበቃ መረጋገጥ በደን ላይ የተመሰረተ በመሆኑም ደንን መንከባከብ ቅድሚያ የምንሰጠው ስራችን ነው። በፍጹም ዛፍ እንዳትቆርጡ ብለን አንሰብክም። የምናደርገው ምንድነው? የተሻለ ገቢ ለማግኘት ዛፍን መቁረጥ እንዲችሉ መፍቀድ፣ ነገር ግን አንድ ዛፍ ከመቁረጣቸው በፊት ሌሎች ሶስት ዛፎች መትከላቸውን ማረጋገጥ ነው። በዚህም ከአስር ባልበለጡ አመታት ውስጥ የደን ሽፋኑን በሶስት እጥፍ ማሳደግ ይቻለናል። ስለዚህ ማህበረሰቡ ለራሱ ስራ ፈጣሪ በመሆን ከገዛ ጥቅሙ ጎን ለጎን የከባቢ አየር ጥበቃ እንዲረጋገጥ ማድረግ ነው የያዝነው። የኡጋንዳ ጠቅላላ ሕዝብ ቁጥር ውስጥ ሰባ ከመቶ በላይ የሚሆነው ወጣት ነው። የኡጋንዳም ትልቁ ችግር የወጣቱ ቁጥር ከፍተኛ መሆንና ስራ አጥ መሆኑ አንዱ ሲሆን ኡጋንዳም ሆነች አጠቃላዩ አፍሪቃ በአየር ንብረት ለውጥ የተለያዩ ችግሮች እየደረሱበት መሆኑ ሌላው ከሁሉ አሳሳቢው ጉዳይ ነው። ከሚከሰቱት የተፈጥሮ አደጋዎች መካከል የመሬት መንሸራተት፣ የጎርፍ አደጋ፣ ድርቅና ረሃብ ዋነኞቹ ናቸው። የኔም ራዕይ ለንግድ የሚውሉ ዛፎችን መትከል ነው። ዛፍ አየር ንብረትን በመጠበቅ ከፍተኛ አስተዋጽኦ ስላለውና በዓለም አቀፍ ደረጃም የእንጨት ንግድ በጣም አዋጪ በመሆኑ ነው ወደዚህ ስራ የተሰማራ ሁት ራቢያ ሀዋ እባላለሁ። የመጣሁት ከኬንያ ነው። በዱር እንስሳት ደህንነት ላይ ነው ምሰራው። ዎክ ዊዝ ሬንጀርስ የተባለ ድርጅት መስርቼ በመስራት ላይ ይገኛለሁ። በዋናነት ለእንስሳት ጠባቂዎቹ ሰዎች ያላቸውን ግንዛቤ በማሳደግ ዙሪያ ላይ ነው የምሰራው። በተለይም የሕገ ወጥ ዝሆን ቀንድ አዳኞችን ለመከላከል እንተጋለን። ወጣቶች ስለ ዱር እንስሳት ትክክለኛ መረጃን በማዳረስ እንዲሳተፉ እናደርጋለን። የወደፊት አፍሪካ በወጣቶች ላይ ነው ያለው። ስራ ፈጠራ ደግሞ ለሀገሪቱ እድገት ከብዙዎቹ መንገዶች ውስጥ አንዱና ዋነኛው ነው። ወጣቶች አዲስ የስራ እቅድ በሚያወጡበት ጊዜ ስለ ቴክኖሎጂም ሆነ ስለ ንግድ ሊሆን ይችላል። ተፈጥሮን ወይም የዱር እንስሳትን ባለመርሳት ቢሆን ጥሩ ነው። ምክንያቱም የዱር እንስሳትን ከማህበረሰቡ መነጠል አይቻልም። ጀስቲስ ሩተንግ እባላለሁ። የመጣሁት ከታንዛኒያ ነው። የፈጠራ ስራን የሚያበረታታ ድርጅትም እመራለሁ። በአኒሜሽን በዲጂታል ምስል ፈጠራና በማስታወቂያ ስራ ላይ ነው የተሰማራሁት። በፖለቲካ ላይ እያተኮረ የቴሌቪዥን ፕሮግራምም ዋና አዘጋጅ ነኝ። እንደ አውሮፓውያን ዘመን አቆጣጠር በ2010 ዓ.ም በአገሪቱ ውስጥ በነበረው ምርጫ ሰባ ከመቶ ከሚሆነው መራጭ ወደ አርባ በመቶ ማሽቆልቆሉ አሳሳቢ ነበር። ስለ ፖለቲካ የነበረው ግንዛቤም በጣም አነስተኛ ስለነበረ ነው። በህብረተሰብና በፖለቲካ ጉዳይ ወጣቶችን የበለጠ ተሳታፊና ያላቸውን ግንዛቤም ለማሳደግ ነው ይህንን የቴሌቪዥን ፕሮግራም የጀመር ነው። በፈጠራ የተካኑ ወጣቶች ሀሳባቸውን እውን እንዲያደርጉ መረዳት አለባቸው። Stanford so what I'm trying to do is to encourage active life um, among, among among people uh, and they're also engaging uh, which also has a connection with their culture through dance uh, and so doing የሰዎች የየዕለት ኑሮ በጤናማ እንቅስቃሴ ላይ የተመሰረተ እንዲሆን ለማድረግ በመጣር ላይ ይገኛለሁ። ባህላችንን፣ ሙዚቃችንን በመጠቀም እየተዝናኑ የሰውነት እንቅስቃሴ ማድረግ እንዲችሉ ነው የምንረዳው። ሰዎችንም በያሉበት በኢንተርኔት ኔትወርክ የሚያደርጓቸውን የስፖርት እንቅስቃሴዎችን በዋይፋይ ኔትወርክ አማካኝነት ልምድ እንዲለዋወጡ እንረዳለን። ኢፍ ሉክ አት ማጆሪቲ ኦፍ የወጣቱ ቁጥር በጣም ከፍተኛ በመሆኑ ባለሀብቶች በወጣቱ ትውልድ ላይ ነው የበለጠ ገንዘባቸውን ማዋል የሚፈልጉት። ይህንንም በስራዬ ሂደት ከተመለከትኩት ተረድቻለሁ። ታዲያ ወጣቶችም ለሚፈጥሩት ሆነ ለሚፈጠርላቸው አዳዲስ የስራ እድል በትምህርትም ሆነ በስልጠና ዝግጁ መሆን አለባቸው። ዘመኑ በመረጃ ልውውጥ ላይ የተመሰረተ ነው። በተለይም በኢንተርኔትና በማህበረሰብ ድረገጾች አማካኝነት ወጣቶች መገናኘትና የፈጠራ ስራዎቻቸውንም በተመለከተ የሀሳብና የልምድ ልውውጥ ማድረግ ቢችሉ የበለጠ ውጤታማ ይሆናሉ ብዬ አስባለሁ። አድማጮች አት ቪኦ አማሀሪክ ላይ በቀጥታ የምትከታተሉን በርካታ አድማጮች አስተያየቶቻችሁን አድርሳችሁናል። እናመሰግናለን። ትዝታ ተስፋ ሰላም ለእናንተ ቪዮዎች ብላለች፣ እናመሰግናለን። ሌሎች አስተያየቶች እንግዲህ ኢህአዴግን እናስተካክለው ማለት የኢትዮጵያን ሕዝብ እንደገና አንድ ሺ ዓመት ወደኋላ መመለስ ነው። ያለን ደግሞ በበሳ በበሳ ነው፣ በበሳ በበሳ ሁለት ጊዜ ነው። እንግዲህ አያቱ ስም ይሁን አይታወቅም። ኦባንግ እንዳለው ሀገሪቱ ወዳልተፈለገ ነገር ከመግባቷ በፊት ገዢው መንግስት የሽግግር መንግስትና ብሔራዊ እርቅ የግድ ይላል ሳይል ነገሩ ወደ ሌላ ነገር ሳይገባ እንግዲህ ነገሩ መንግስት ኳስ በእጅ ነው የሚል አስተያየት ነው የሰጠው በቀጥታ ነው ያነበብኩት። ዝግጅታችን ተጠናቋል። ሄኖክ ሰማእግዜርና እኔም መስታወት አደረገው ነበር።